ገንዘቤ ዲባባ በሺህ አምስት መቶ የአዳራሽ ውስጥ ሩጫ ውድድር ሁለተኛውን ፈጣን ጊዜ አስመዝግባ ድል ተቀዳጅታለች። በቅዳሜው የካርልስሩኸ ጀርመን የአዳራሽ ውስጥ ሩጫ ውድድር በወንዶቹ ሦስት ሺም ኢትዮጵያውያን አሸንፈዋል። ሐጐስ ገብረ ሕይወትና ዮሚፍ ቀጀልቻ አንደኛና ሁለተኛ ሆነዋል። በአሜሪካ ፉትቦል የፊላዴልፊያ ኢግልስ የኒው ኢንግላንድ ፔትሪዮትስን አሸንፈው የሱፐርቦልን ዋንጫ ለመጀመሪያ ጊዜ አንስተዋል። ደቡብ ኮሪያ ዘንድሮ የምታዘጋጀው የክረምት ኦሊምፒክ በዚህ ሳምንት ይጀምራል። ዓለም በጉጉት እየጠበቀ ነው። እንደምናምሽታችሁ ልኛል የተከበራችሁ አድማጮቼ፣ እነዚህንና ሌሎች የስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አትሊት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስ ሩኸ ጀርመን ላይ በ1500 ያስመዘገበችው 3 ደቂቃ 57 ሴኮንድ ከ45 ከዚህ ቀደም ከተመዘገቡት አምስት የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካልስሩኸ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3 ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን አራት ከ13 ነበር ያስመዘገበችው ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች በእርግጥም ልትደነቅ የሚገባት አትሌት ናት ገንዘቤ ዲባባ የትኛዋም የዓለም እንስት አትሌት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም ቅዳሜ ዕለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በሦስት ሺህ ወንዶቹም ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው ሐጎስ ገብረ ሕይወትና ዮሚፍ ቀጀልቻ ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 73791ና 73867 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሦስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ ሃምሳ ሁለተኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41 ለ33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው። ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ውርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐርቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐርቦል ሁለቴ ለፍጻሜ ደርሰው በሺ ዘጠኝ መቶ ሰማኒያ አንድ በኦክላንድ ሬይደርስ በ2005 ደግሞ በኒው ኢንግላንድ ፔትሬስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሎምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳይል ሙከራ ለጊዜውም ቢሆን ጋብ ብሏል። ለአስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኑክሌር ቀውስ ዘላቂ መፍትሔ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሎምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ። ለቀጣይ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ጅማ አባ ጅፋር መሪው ደደቢትን በአዲስ አበባ ስቴዲየም አሸንፎ ነጥብ ማስጣሉ የሳምንቱ ተደናቂ ቡድን አድርጎታል። ጨዋታው እንደተጀመረን በሀያ ደቂቃ ውስጥ የጅፋር ልጆች በሰነዘሩት ከባድ ማጥቃት ሁለት ግቦችን አስቆጥረው አስደንግጠዋል። ተመስገንና ዮናስ ለጅማ አባጅፋር ጎሎቹን ያስቆጠሩ ተጫዋቾች ናቸው። በ ሃያ ሁለተኛው ደቂቃ የደደቢቱ ጌታነህ ከበደ በክርን መማታቱን ተከትሎ በቀይ ካርድ ከተባረረ በኋላም ለጅማ አባ ጅፋር ጨዋታውን ቀለል አድርጎላቸው የመጀመሪያውን የጨዋታ ክፍለ ጊዜ በበላይነት ለረፍት ወጥተዋል። ከረፍት መልስም ደደቢት ውጤቱን ለመቀየር የተሻለ እንቅስቃሴ አድርጓል። ኤፍሬም አሻሞ ለደደቢት ብቸኛዋን ግብ በፍጹም ቅጣት አስቆጥሮ በጨዋታው ጅማ አባ ጅፋር ሁለት ለአንድ አሸናፊነት ተጠናቋል። የደደቤቱ አሰልጣኝ ንጉሴ ደስታ ዳኝነቱን አማረው ተችተዋል። ሆኖም በዳኛው ላይ የሰጡት አስተያየት የጨዋታ እገዳና የገንዘብ ቅጣት እንዳስከተለባቸው ከኢትዮጵያ እግር ኳስ ፌዴሬሽን የወጡ መግለጫዎች አመልክተዋል። በሌሎች ጨዋታዎች እዚህ አዲስ አበባ ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ አንድ ለአንድ በመለያየታቸው ጊዮርጊስ ነጥቡን የሚያቀራርብበትን እድል ሳይጠቀምበት ቀርቷል። ኢትዮጵያ ቡና ፋሲል ከተማን ሶስት ለሁለት በመርታት ወደ አሸናፊነት ተመልሷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ደደቢት በ25 ነጥብ መሪነቱን አለቀቀም። ቅዱስ ጊዮርጊስ፣ ጅማ አባ ጅፋር፣ ሲዳማ ቡና፣ አዳማ ከነማ አራቱን ቡድኖች በእኩል 21 ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን ጌታነው ከበደ በዘጠኝ ጎል ይመራል። በመጪዎቹ የደደቢት ጨዋታ የጌታነህ በቅጣት አለመሰለፍ እሱንም ቡድኑንም ይጎደዋል ሌላው የእግር ኳስ ዜና ወደ ሞሮኮ ያመራናል። በአስራ ስድስት ብሔራዊ ቡድኖች መካከል ለሶስት ሳምንታት ሞሮኮ ላይ ሲካሄድ የሰነበተው አምስተኛው የቻን አፍሪካ ዋንጫ ተጠናቋል። የአዘጋጅ ሀገር የሞሮኮ ብሔራዊ ቡድን ከጅምሩ እስከ መጨረሻው ኃያልነቱን በማስመስከር በፍጻሜው የናይጄሪያቸውን አራት ለባዶ በመርታት ዋንጫውን ወስዷል። የኮከብ ግብ አግቢነቱን በዘጠኝ ጎል ያሸነፈው የዚሁ የሞሮኮ አጥቂ አዩብ ካብ ነው። ለደረጃ በተደረገውም ጨዋታ ሱዳን ሊቢያን ሁለት ለአንድ በመርታት የሱዳን ብሔራዊ ቡድን የነሐስ ሜዳሊያ ተሸላሚ ሆኗል። የምስራቅ አፍሪቃው ተወካይ የሱዳን ብሔራዊ ቡድን ለዚህ ውጤት መድረሱ ተደናቂ አድርጎታል። ቀጣዩን ስድስተኛውን የአፍሪካ አገራት ሻምፒዮና ከሁለት ዓመት በኋላ በኢትዮጵያ ይዘጋጃል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁኖ የድንባሻህና የወጣቶችና ስፖርት ሚኒስትሩ አቶ ተስፋይ ገዙ ከሞሮኮ አቻዎቻቸው አደራውን ተቀብለዋል። ይኸው ነው። በእኔ በኩል ገዛኝ ጽዮን መስቀል ነበር ከአዲስ አበባ በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።